አቶ መኮንን ዘለለው የትግራይ ዲሞክራሲያዊ ትብብር የሕዝብ ግንኙነት ኃላፊ፣ በቅድሚያ የትግራይ ዲሞክራሲያዊ ትብብር በአሁኑ ወቅት በምን አይነት እንቅስቃሴ ላይ ይገኛል? ጥሩ የትግራይ ዲሞክራሲያዊ ትብብር ከተመሰረተ በ1995 ዓ ም አካባቢ ነው የተመሰረተው። አሁን የኢትዮጵያ የጋራ ትግል ሸንጎ ከሚባለው ድርጅት ተባውሮ ከኢትዮጵያውያን ጋር በመተባበር በመስራት ላይ ነው። ስማችን መጀመሪያ ትግራይ እንበለው እንጂ ራእያችን የኢትዮጵያ አንድነትና ልዕላዊነትና እኩልነት ነው። በዚህ ደግሞ እስከ መጨረሻ ለመታገል በቅድሚያ የምንንቀሳቀስ ሰዎች ነን። በሸንጎ ውስጥ ያለው ሚና ምንድን ነው ድርጅቱ? ሽንጎ እንግዲህ ራእዩ ጠቅላላ ሰላማዊ ትግል ነው የሚያምነው። ስለዚህ ኢትዮጵያን በማስተባበር ሁሉም ኢትዮጵያዊ ማስተባበር አንድ አማራጭ ኃይል ለመፍጠር የሚንቀሳቀስ ያለ ኃይል ነው በመሰረቱ ህዝባችን በዚህ ስርዓት ነቅቷል። ጠቅላላ መሪ በመፈለግ ህብረት በመፈለግ ላይ ነው ያለው የህብረት ጥም ነው ያለው እንጂ ህዝባችን ስለ ሌላ፣ እሱን ለማንቃት እሱን ለማስረዳት የምትወስደው ጊዜ በፍጹም የለም። ስለዚህ የኛ እንቅፋት ከምሁሩ ጀምሮ እስከ ተማሪ በአንድ ላይ የሚጮኽበት ወደ ድል የሚወስደን መንገድ ቀይሶ ህዝቡን ገብቶ የሚሄድበት መንገድ የሚሰራ በመታጣቱ ነው። በዚህ ምክንያት ኢህአደግ ዕድሜ ሊያጥር የሚገባው እየተራዘመ መሄዱ እያየን ነው። ስለዚህ ሸንጎ ለዚህ ነው የሚሰራው። ሌሎች ኢትዮጵያውያን ግን ምንድን ነው የምትለው? ሁልጊዜ ሲጠየቅ መሪ የት አለ ብሎ ሲናገር ነው የሚታየው። መሪዎች ተሰባስበው ሲጠሩት ግን የሚገኝ ሰው በጣም ጥቂት ነው። ስለ ጭቆና መናገር እንጂ ፓርቲስፔት ማድረግ ወይም ደግሞ እዛ ውስጥ ገብተህ የመካፈል መስዋዕት የመክፈል ያለህን ኃይል የመስጠት አይታይም። ችግራችን እዚህ ላይ ነው። ኢህአደግ ለጥቅሙ ሌት ተቀን ሲሰራ፣ እኛ ግን ድክመት እናሳያለን። ሁሉ የእያንዳንዱ የራሱ ድርጅት ተራ አዘጋጅቶ ሲናገር ነው የምታየው። በዚህ አይነት ህዝባችን በጭቆና ላይ በመከራ ላይ እየቀጠለ ይገኛል እና ሸንጎ ይህንን ለመቅረፍ የሚንቀሳቀስ ድርጅት ነው። አሁን እንዳነሱት ሁለት ዋነኛ ነጥቦችን አንስተዋል። አንድ በህዝብ በኩል እንደዚሁ የአመራር ችግር እንዳለ ያመላክታል። ከዛ ባሻገር ግን በራሱ የራሱን መሪዎች ለመፍጠር ወይም ትግሉን ወደፊት ለማራመድ የሚያደርገው ተሳትፎ የለም ብለዋል። በሌላ በኩል ደግሞ እንደዚሁ ድርጅቶች አንድ ላይ ጠናክረው በአንድ ድምፅ ቆመው የጋራ ፕሮግራም ነድፈው ህዝብን በማስተባበር አልቻሉም። በመሀከላቸው ልዩነቶች እንደዚሁ ሰፍቶ ይታያል። መሳሳይ አላማም እያላቸው ይህን ሁለቱን አይነት ዋነኛ ችግሮች ወደፊት በምን መልክ ነው መቅረፍ የሚቻለው ወይንም መለወጥ የሚቻለው ምን መደረግ አለበት? ይላሉ። ችግሩ ቀላል ነው። አገርን አለማስቀደም ነው ችግሩ። የሀገራችን ችግር ብናስቀድም ኖሮ ይሄ ሁሉ ችግር አይመጣም። እያንዳንዱ እኔን ስሙኝ ነው እንጂ እስኪል ስማ የሚል የለም። የሚፈልገውን እንዲሰማ ነው የሚፈልገው እንጂ የማይፈልገውን ለመስማት አይፈልግም። እንደዚህ እየተጓዝክ እንዴት ነው አንድነት የሚመጣው? በኢትዮጵያ ሀገራችን እኮ ያለው አሁን እኮ ሁሉም ኢትዮጵያዊ የሚወደው ሰው የለም። አማራ ከሆነ አማራው ይወደዋል፣ ትግሬ ከሆነ ትግሬው ይወደዋል፣ ኦሮሞ ከሆነ ኦሮሞ ይወደዋል። ህዝቡም ራሱ እንደዛ ተከፋፍሎ በኢትዮጵያዊነቱ ለመቆም አልቻለም። ስለዚህ ኢትዮጵያዊ የሆነ ለኢትዮጵያ የሚሞት እከሌ ነው እንከተለው የሚባል ሰው እኮ ነው የታጣው። እንደዚህ የመሰለ ሰው ለማግኘት ደግሞ ቀላል አይደለም። በትግል ነው የሚመጣው እንደነ እስክንድር የመሰሉ እውነት የሚናገሩ እንደነ አንድ ዓለም የመሰሉ እንደነ ተመስገን ደሳለኝ የመሰሉ እነዚህ ናቸው በሙሉ ኢትዮጵያ የሚወደዱት ምክንያቱም ለዛ ህዝብ ስለሚጮህ ነው። እና እንደዚህ የመሰሉ ሰዎች እንዲፈጠሩ በረዲዮም አታይም፣ በሌላም አታይም። ያሉ ሬዲዮዎችም የድርጅት ተገዢ ሆነው በአንዳንድ የድርጅት መሪዎች ሲመሩና ሲታዘዙ ነው የምታየው። ህዝብን ማዕከል አድርጎ ህዝብን ወገን አድርጎ የሚጓዝ ጋዜጠኛ ጠፍተዋል። እነዛ ስለ ህዝብ የተነሱ ደግሞ ኢህአደግ ያውቃቸዋል እየተሯሯጠ እነ አብርሃም ደስታ እነዚህ ሁሉ አሁን እውነት ስለተናገሩ ችግር እስር ቤት ውስጥ እንዲበሰብሱ አድርጓቸዋል። ብዙ ሰዎች ደግሞ ወደ ስለ ኢትዮጵያ ሲናገሩ ይታረዳሉ። ግን ውጭ ያለንስ ምንድን ነው? ውጭ ያለው ምሁር ግን ለምን እንደተኛ ሊገባኝ አልቻለም። እና ትግሉ ምንድ ነው? ሁላችንም ኢትዮጵያ አስቀድመን እቺ ኢትዮጵያ አስቀድመን ለኢትዮጵያ አንድነትና ልዑላዊነት ካልቆምን መፍትሄ ሊመጣ አይችልም። ሁሉም ምሁር ወደዛ እንዲመጣ እየጣርን ነው። እንግዲህ ይህንን ስላልመጣ ነው ደግሞ ይሄ ስርዓት የሚኖር ያለ የሚወድቅበት ጊዜ ብዙ ነበረ። የኢትዮጵያ የባህር በሯን ስታጣ የሚቀየር መንግስት ነበረ። በኢትዮ ኤርትራ ጦርነት በተደረገው ስህተት ይሄ ስርዓት መውደቅ ነበረበት። በዘጠና ሰባት የህዝብ ማዕበል በመጣበት ጊዜ መቀየር ነበረበት። አልተቀየረም። ይሄ ሁሉ የእኛ ስንፍና ነው። የህዝቡ የምሁሩ ኢትዮጵያን አለማስቀደም የመጣ ችግር ነው። እና ሸንጎ በተቻለው በእነዚህ ነገሮች አንድነት እንዲፈጠር ብዙ ጊዜ እየጣረ ነው። ግን ምንድን ነው የሚባለው? የክረምት ውሃ በጣም ጥሩ ነበረች ማን ቢጠጣት ይባላል። እና የሚቀርብ የለም መጥቶ በአንድ ላይ ድርጅት አቋቁሞ በአንድ ላይ ተባብረን ለመሄድ ግን ዘገምተኞች ሆነናል። እና ለወደፊቱ ግን ይህንን እንዋጣዋለን የሚል እምነት አለኝ መቸም እኛ ተስፋ አንቆርጥም። ሌላው እንደሚያውቁት በአሁኑ ወቅት አንዱም አገር ቤት ውስጥም ሆነ በውጪ ባሉት ኢትዮጵያውያን አካባቢ አንዱትም ተነስቶ እንደዚሁ ክርክርም በአገር ቤት ውስጥም ደግሞ እንደዚሁ ለፌዴራል ምክር ቤቱም ማመልከቻ ገብቶበት ያለው ጉዳይ የዚህ የወልቃይት ጠገዴ ጠለምት ህዝብ ጉዳይ ነው። በእርስዎ አተያይ የዚህ የወልቃይት ጠገዴ ጠለምት ህዝብ በአሁኑ ወቅት እያነሳ ያለው ዋነኛ ጥያቄ ምንድን ነው? በተለያየ ቦታ የተለያየ አይነት ጥያቄዎች እንዳሉ ተደርጎ በተለያዩ ቡድኖች ውስጥ ሲነሳ እየተሰማ ነው። ዋነኛ የህዝቡ ጥያቄ ምንድን ነው ይላሉ። በቀጥታ ወደ ጥያቄው ከመሄድ በፊት እኔ አሁን ስለዚህ ታሪክ፣ ስለዚህ ህዝብ ስናገር እንደ ወልቃይቴ በወልቃይት ጫማ ውስጥ ገብቼ እንደምናገረው አድርጎ ማንኛውን ህዝብ እንዲረዳልኝ ይፈልጋለሁ። ምክንያቱም በዛሬ ጊዜ ያየነው ምንድን ነው የሚፈልገው ደስ የሚለው እንድትነግረው ብቻ ነው። ደስ የማይለው ከተናገርክ ለምንድን ነው ይህንን የተናገረው? እሱ ነው ስህተተኛ ወይስ የኔ ነው ብሎ ነገሩን አጣጥሞ ለማወቅ ከመፈለግ በፊት በቀጥታ ጃጅ ያደረግሃል ወይም ደግሞ ራሱ አቋም ይወስዳል በአንተ ላይ ማለት ነው። ይሄ መጀመሪያ እንዳይሆን ለማሳሰብ እፈልጋለሁ። ምክንያቱም እዛ የተወለድኩ ስለሆነ እዛም ያደግኩበት ስለሆነ እንደገና ደግሞ ከዛ አካባቢ ከወጣ ጀምሬ ደግሞ የምከታተለው ጉዳይ ስለሆነ ስለዛ እውነት ለመናገር እፈልጋለሁ። ስህተት ካለኝ ደግሞ የምታረም ሰው ነኝ እና ይህንን ካልኩኝ ዘንዳ እኔ በወልቃይት ነው የተወለድኩት። ወላጆቼም ከብዙ ጊዜ ጀምረው የዛ መሰረት ህዝቦች ናቸው። ሁሉም ወልቃይት በተወለደው እኔ እኩል የሚሰማኝና ህዝቡም የሚያውቀኝ ነው። የወልቃይት የማየው ምንድን ነው? ጥያቄው የስርዓት ጥያቄ ነበረ። የወልቃይት ጥያቄው አስተዳደር ተጎድተናል አስተዳደሩ አድላዊ ነው። በትክክል ዐይነ አይንም አድልዎ አለ ፍትህ የለም የሚል ትልቅ ጥያቄ የሥርዓት ጥያቄ ክልሉም የእኛን ፍላጎት የሚያሟላ አልሆነም የሚልም ጥያቄ አለው። ግን አሁን ሁለት ነገሮች ሲነገሩ ሰማለሁ። አንዱ ወልቃይት አማራ ነው የሚል ነው። ይሄ ጥያቄ ወልቃይት አማራ ነው ስንል ይሄ ህዝብ የጎንደር ክፍለ ሀገር ከቀድሞ ጀምሮ ጎንደር ስለነበረ ጎንደር መሆን አለበት ወደ ጎንደር መመደብ አለበት ማለት ነው። ይሄ አንዱ የሚያደናግር ነገር አለ። ከዛ ተነስቶም ይህንን ማለት ወልቃይት ትግርኛ ተናግሮ አያውቅም የሚባልም አለ። እነዚህ ሁለቱ የተለያዩ ናቸው። ወልቃይት ከድሮ ጀምሮ በጎንደር ክፍለ ሀገር ሲተዳደር ነበረ። ስለዚህ አሁን ወደ ትግራይ ሄደዋል። ስለዚህ ወደ ጎንደር መምጣት አለበት። የምንፈልገው በጎንደር መተዳደር ነው የሚል ከሆነ ይሄ የክልል ጥያቄ ነው። ስለዚህ በክልል መንገድ መፈታት አለበት። ጥያቄው ማተኮር እዛ ላይ ነው። ስርዓት ተበላሽቷል። ይሄም የስርዓት ጥያቄ ነው። ኢህአደግን የሚያተኩር ጥያቄ ነው። ፍትህ የለም፣ ስርዓት የለም፣ አድላዊ ነው የሚሉት ነገሮች ከዚህ ጋር ተያይዘው የሚመጡ ናቸው። እነዚህ ሁሉም ጎንደር ይሁን ትግሬ ይሁን አማራ ይሁን ሁሉም ነገር የሚያቀርበው ጥያቄ ነው። ይሄ ጥያቄ መመለስ አለበት። የወልቃይት ህዝብም በዚህ ጥያቄ ከቆመ አማራ ያለ ኦሮሞ የለ ትግሬ ያለ በሙሉ ጎኑ ላይ ይሰለፋል። ምክንያቱም በየቤቱ ያለ ችግር ነው ማለት ነው። ሌላው በጣም የሚያሳዝነው ግን ወልቃይት ትግርኛ አይናገርም የሚሉ በተለይ በእድሜ ሀብታም የሆኑ ሰዎች ሰምቻል። ሉዑራስ መንገሻ የተናገሩት አለ። እሳቸው የሚያውቁትን የነበሩበትን ተናግረዋል። ሌላ ብዙ ለመናገር ይችሉ ነበረ፣ ግን ዝም በማለታቸው መወቀስ አይገባቸውም። ዝም ማለት መብታቸው ነው። ይህንን ያሉት ግን ምንድን ነው? ወቀሳ ውስጥ አልገባም፣ ሁሉም አፍ ውስጥ ሊከተኝ ነው በሚል ነው። እኔ ግን አልፈራም። እኔ እውነትን ለመናገር ወደ ኋላ የምልበት ነገር የለም። አሁን እንዳነሱት የወልቃየት ህዝብ አማርኛ ተናጋሪ ነው የለም፣ ትግርኛ ተናጋሪ ነው የሚል ሁለት የተለያዩ ክርክር ወገኖች አሉ። እርሶ እንደሚያውቁት የወልቃየት ህዝብ አማርኛ ተናጋሪ ነው ከመሰረቱ ወይስ ትግርኛ ተናጋሪ ነው ከመሰረቱ ወይስ ሁለቱንም ቋንቋዎች እኩል በጋራ ተናጋሪ የሆነ ህዝብ ነው? የቱ ጋር ነው የቋንቋው መሰረቱ? የወልቃይት ህዝብ መጀመሪያው ማን ነበረ ነው። አሁን ወልቃይት ከአሁን በፊትም ጽፌዋለሁ፣ ሁለቱ ቋንቋ እንደ ቋንቋው አድርጎ የወሰደ ህዝብ ነው። ግን መጀመሪያ ማን ነበረ ለሚለው ጥያቄ ግን መሬቱ ላይ የነበረ ቋንቋ ትግርኛ ነው፣ አሁንም ትግርኛ ነው። ስለዚህ ትግርኛ ከመጀመሪያ ጀምሮ የተናገረ ነው። አንዳንዶች የሚሉት ምንድን ነው አንዳንድ ትግሬዎች ለመስራት በስደት መጥተው ያመጡት ቋንቋ ነው የሚለዋሉ። ይሄ በጣም በጣም በጣም ስህተት ነው። እንዲያው አንዱ ትልቅ ምን ብለዋል? ነፍትራል ሰረበ ሁማራ ሄደው ትግሬዎች በሚያቀኑበት ጊዜ እሳቸው ሄደው እነሱ ህዝቡን እንዲግባ ባደረጉ እንጂ የወልቃይት ህዝብ ምንም ትግርኛ አይናገርም አማራ ነበረ ብለው ተናግረዋል። ይሄ ጠቅላላ ትልቅ ስህተት ነው። ወልቃይት ከመጀመሪያ ጀምሮ ትግርኛ ተናጋሪ ነው። ወደ ወልቃይት የመጣ አማርኛ ነው እንጂ ትግርኛ አይደለም ወደ ወልቃይት የመጣው አማርኛ የመጣው ደግሞ በፖሊስ በመማህራን ሲመጡ በበለጠ ደግሞ የጎንደር አዝማሪዎች መጥተው ወልቃይት በሁን ለመናገር ዘፈን ማውጣት አይችልም ከወልቃይት ዘፈን ዘፍኖ የሚባል ሰው የለም ተክላለ ያለው ችግሩ ምንድን ነው የወልቃይት ህዝብ የተለየ ባህል ነው ያለው ሰርግ ሲደረግ እንኳን በልጁ አንድ ትልቅ ሆኖ በልጁ ሰርግ እስክስታ አይወርድም ቁጭ ብለው ነው ሲደሰቱ ሲሉ የሚያየው በትግርኛ በምናምን ባህል ግን የሰማንያ ዓመት የዘጠና ዓመት ወደ እስክስታ ሲገባ ነው የምታየው። ወልቃይት ዘፈን አይዘፍንም በጠቅላላ ከወልቃይት የነበሩ አልቃሾች ናቸው። አልቃሾች ይመራሉ። አማርኛው በልቁ ሳያርስ ወርዳሉ። ህዝቡ የሚናገረው ግን መዓረይ ሓወይ፣ ናፍቆተይ እያሉ በትግርኛ ነው የሚያለቅሱ። ትልቁም ደግሞ ወዳደይ ወዳደይ እያሉ ነው የሚያለቅሱት። ጠቅላላ ትግርኛ በሙሉ ቦታው ብታየው በትግርኛ ይወጣ ነው። ዓዲ ጎሹ ኩሊታ ብላን ባቕርሺ ዓዲ ፍተራሪ ዓዲ ደበዛ ቃቃ ዓዲ ረመፅ ዓዲ ሕርዲ ቀፍታ ሶላ ፅልዕሎ እንደዚህ እያለ በሙሉ ደጀና ዓወርቂ በሙሉ ምን ዝበለ ጠቅላላው ብጠቅላላ በትግርኛ የወጣ ስም ነው። ትግርኛ ነው የሚናገረው። ግን አማርኛ መጥቶ ዘፈኑም ደሞ አዝማሪዎች እየመጡ አንድ አዝማሪ ካልመጣ ወደ ወልቃይት ባለፈው አምና ነው የሚያወራው። እስካሁን ድረስ አያሌው በሚል ዘፈን እንኳ እስካሁን አላቆመም። ምክንያቱም ዘፈኑ አዝማሪዎች የመጣ ዘፈን ነው እንጂ ራሱ የፈጠረው አይደለም። አማርኛ ሁሉንም ሊያሸንፍ ሲገባው አላሸነፈም። አይውሽ ሁሉንም አማርኛ ተናጋሪ ቢሆን ኖረው። ፖሊስም ገና የመጡት በቅርብ ጊዜ ነው የወልቃይት ራሱ። የጎበዝ አለቃ ሆነው እስረኛ በአጅሬ በረሃ እያቋረጠ ነበረ ዳባት የሚያገባው ወይም ደግሞ ትራንስፖርት ከተገኘ ወደ ሁመራ ትሄድና ከሁመራ ወደ አስመራ ከአስመራ ሽሬ ዳባት ነበረ የሚሄደው። እኔ ራሴ ተማሪ ሁኜ አራተኛ ክፍል ሁኜ ክረምት ስለገባብኝ በአስመራ አድርጌ ነው ወደ ወደ ትምህርት ቤት ይመጣው። እሳቸውም በጣም መንግሥተ ሰማያት ያዋርሳቸው ቢስ ወደ ዳዳነ ሁመራ አግኝተው እሳቸው ነው ለትምህርት እንድደርስ ያደረጉኝ። ሲሄዱ ስለነበረ ይዘውኝ ሄዱ ማለት ነው። ሳይሆን የቀር ነበረ ትምህርት ማለት ነው እና ጠቅላላ በትራንስፖርት የተዘጋ በዚህም ተከዜ የሚዘጋው በዛም፣ የአንገረብ የዘጋው ህዝብ ነው የነበረው። በጠቅላላ የወልቃይት አስተዳደር ብታየው ደግሞ በጣም የተበደለ ህዝብ ነበረ ወልቃይት ጠገዴ ማለት ነው። ምክንያቱም ህክምና አልነበረው፣ ትምህርት አልነበረው፣ አስተዳደር ያው ዛ የሚወለዱት መሳፍንቶች ብቻ ይተዳደር ነበረ። እስከ ደጃማች አያሌው ደጃች መኮንን የሚባሉ ነበረ የሚያስተዳድሩት። ከዛ በኋላ ግን ቢትወደድ ዳነ ጠላት ከተወገደ በኋላ ጣሊያን ቢትወደዳ ዳነ አስተዳዳሪ ሆነዋል። ቢትወደዳ ዳነ ልክ አርበኛ ናቸው፣ ጀግና ናቸው፣ የታወቁ ናቸው። የአስተዳደር ግን አልነበራቸው እና በዚህ ምክንያት ህዝቡ የተበደለ ነበረ። ይሄ ህዝብ አሁን እንዴት አለ? አሁን ሲታየው ቲፒኤልኤፍ ጥሩ የሰራውን መናገር አለብን። መጥፎ ስራው ደግሞ መንገድ አሁን ወልቃይት በመንገድ ላይ ጠቅላላ ትከዜን ሽሮታል። አንገረብም የሚያሸንፈው አይደለም። በሶስት መንገድ መንገዱ ጥርጊያ ተሰርቶለታል። ህክምና እያገኘ ነው ትምህርት እያገኘ ነው ያለው። ችግሩ የአስተዳደር ችግር ነው። ይሄ ሁሉ ሰርቶ ይሄ መንግስት ግን ይገርመሃል የሚያመሰግነው የለም። ምክንያቱም በህግ ስራ ኮራፕትድ ስለሆነ የአስተዳደር ነገር አለ። ለምሳሌ ወልቃይት የመሬት ሀፍታም የነበረ ህዝብ አሁን በትግራይ ውስጥ አርባ ዓመት መሬት ያላገኘ ነው፣ በወልቃይትም መሬት ያላገኛለ። ይህንን ህዝብ መሬት ስታከፋፍል ወልቃይትን ግምት ውስጥ ያስገባ መሆን ሲገባው እንደፈለገ ነው እየሸንሸነ ለደጋፊዎች የሚሰጠው። አሁን ወልቃይት የሆነ መሬት ሲጠየቅ ገንቤላ ሂድ ይባላል። ይሄ አእምሮን የሚሰብር ነው፣ የሚያበሳጭ ነው። አገሩ ላይ አርሶ ለመብላት አልቻለም። እነዚህ ነገሮች አሁን በጣም አስቀያሚ የሆኑትን እነዚህ ነገሮች ናቸው ማለት ነው። ቅድም እንዳነሱት አሁን አንዱ አከራካሪ የሆነ ይሄ የተለየ ከወልቃይት ህዝብ ማንነት አኳያ የቋንቋ ጉዳይ ነው። በቋንቋን አስመልክቶ መሰረቱ ትግርኛ እንጂ አማርኛ አይደለም ብለዋል። ወልቃይት ህዝብ ራሱን በምንድን ነው የሚገልጸው? ለምሳሌ ቅድም ሲናገሩ እኔ ወልቃይቴ ነኝ ብለዋል። ራሱን እንደ ወልቃይቴ ነው የሚያ ወይስ እንደ አማራ ነው ወይስ እንደ ትግሬ ህዝብ አካል አድርጎ ነው ራሱን የሚያው ወልቃይት መጀመሪያ ኢትዮጵያዊ ነኝ ነው የሚለው በኢትዮጵያዊነቱ የሚመካ ሰው። ከዛ በኋላ እኔ ወልቃይት ነኝ ነው የሚለው። አማራ ነኝ አይልም፣ ትግሬ ነኝ አይልም። አሁን ቲፒኤልኤፍ አፍርሶታል። ትግሬ አይደለሁም የሚለው ማለት ነው። ምክንያቱም አሁን ትምህርት ቤቱ በትግርኛ ነው፣ ህክምና በትግርኛ ነው፣ አስተዳደር በሙሉ የሚሰራው በትግርኛ ነው እና አሁን ቲፒኤልኤፍ ከገባ ጀምሮ የሁለት ዓመት የሶስት ዓመት ልጅ የነበረ አሁን የአርባ ዓመት የሰላሳ አምስት ዓመት ነው። አማርኛ አያውቅም ተምሮ ካልሆነ በስተቀር ተምሮ ያገኘ ይሆናል። ከእናቱ፣ ከአባቱ ከዛ የመጣ ግን የለም። እና ትግርኛ ነው። ስለዚህ ትግርኛ እየተናገረ ትግሬ አይደለሁም የሚለው አሁን ኦልሞስት ቲፒኤልፍ ቀይሮታል። እና ትግርኛ የማንነቱ ጥያቄ ነው ለወልቃይት ወልቃይት ጎንደር ሊሆን ይችላል። ጎንደር እየተናገረ ጎንደር ተመድቦ በክፍለ ሀገር ተመድቦ ትግሬ ሆኖ ኑረዋል። የጎንደር ህዝብ ይህንን ህዝብ የሚያውቀው ትግሬ ነው የሚለው ወደ ሽሬም ትግሬ ነው የሚለው እና በጠቅላላ አማርኛ ወልቃይት ትግርኛ ተናግሮ አያውቅም የሚሉት አረተው እነ ደጃማይ ደስታ፣ እነ ደጃማይ ጎላ፣ እነ ደጃማይ ታየ፣ እነ ፍተራሪ ጣሰው፣ እነ ግራዝማች ፈረደ፣ እነ አዝማች ይርጋ፣ እነ ከገበሬዎቹ ደግሞ እነ የነታ ድንቁ፣ ቀሳውስት ውስጥ እነ ቀሺ ጎላ፣ እነ ቀሺ አሰፋ፣ ጠቅላላ ሽረላ ያለ አወርቄ ያለ ደጀና ያለ ኩሊታ ያለ ብላምባ ቅርሺ ያለ ቄሱ የሚነግረው በትግርኛ ነው ለህዝቡ የሚነግረው አማኙም ትግርኛ ነው የሚናገረው። ቄሱም ትግርኛ ነው የሚናገረው። ይህንን ስንል ግን አማርኛ ለማወቅ በጣም የሚጓጓ ከብዙ ጊዜ ከጎንደር ጋር የነበረ ስለሆነ አማርኛ መናገር በወልቃይት የአንድ የስብዕና ትርጉም ነው የሚሰጠው፣ በጣም አዋቂ ነው ተደርጎ የሚወሰደው። ግን እንደ ቻንስ ሆነው ግን ይሄ አማርኛ በሟላው ህዝቡ አልለወጠውም፣ እንዳለ ነው ያለው እና የእነዚህ ልጆች አሁን የጠረኋቸው ብዙ ለመጥራት ይችላለሁ። የወልቃይት አባቶች እነ ቀኛዝማች ገውሩ ገብሩ ገረ መስቀል፣ እነዚህ በሙሉ በትግርኛ እየተናገሩ ነው ያለፉት። ልጆቻቸው አሉ። ልጆቻቸው ይህንን እዚህ የሚክዱ ከሆነ አንድ በገበያ ቁመህ፣ ህዝብ እያየ ህዝብ አላየሁም ብለው እንደመናገር ነው እኔ የምወስድ እና ይሄ ትግራይ ውስጥ ስላደኩኝ ትግሬ ስለሆነ ነው የሚል ትርጉም መሰጠት የለበትም። ማንም የጎንደር ህዝብም ያውቃል ይሄ ህዝብ ትግርኛ ተናጋሪ መሆኑ የጎንደር ከተማ የሚመሰክረው ነው ግን በግልጽ መነገር አለበት። ይሄ ህዝብ ከድሮ ጀምሮ ጎንደር የነበረ ነው። ስለዚህ ወደ ግንድ ጎንደር ክልል ይለወጥልን ማለት ይሄ ትልቅ ጥያቄ ነው። ግን ይሄ ማን ያመጣው? ይሄ ያመጣው ቲፒኤልኤፍ ነው ያመጣው፣ ክልል ነው ያመጣው። ስለዚህ ወልቃይት የሆነ ወልቃይቴ በሙሉ በሙሉ ወደ ጎንደር ለመምጣት ከፈለገ እኔ ፍላጎቱ ደጋፊ ነኝ። ወደ ማንም ሄድ ትክክል ስርዓት እስካገኘ ድረስ ወልቃይት አማራ አይጠላ ትግሬ የሆነ አይጠላም። ግን ምን መደረግ አለበት? ክልል ያመጣው ነው። ይሄ ሁሉ የዚህ ሁሉ ጦስ የዚህ ሁሉ ችግር የዚህ ሁሉ መንስኤ ማን ነው? ቲፒኤልኤፍ ነው። ስለዚህ ይህንን ትተህ ወልቃይት አሁን ትግሬነህ አማራነህ እየተባለ ወደ ህዝቡ ጥያቄ እየገባ ነው። የጥያቄው አቅጣጫ እየተለወጠ ነው። የወልቃይት ህዝብ በሙሉ ይህንን እንዲያውቅ እንፈልጋለን። ጠቅላላ ወልቃይት ትግርኛ አትናገርም ማለት ልብስህ አውልቀህ ራቁትህ ሂድ ማለት ነው። ማንነቱ ጥሎ ደግሞ የሚያከብረው አማራ ያለ አይመስለኝም። ስለዚህ ይህንን በግልጽ አረጋግጦ እኔ ትግርኛ ነው የምናገረው፣ ግን ጎንደር ለመኖር ነው የምፈልገው፣ ወደ ጎንደር ለመስተዳደር ነው የምፈልገው። ለምን እንደዛ አይልም? እንደዛ ተብሎ መጠየቅ ጥሩ ነው። ህዝቡ ከደገፈው ይሆናል፣ ካደገፈው ግን የዚህ መፍትሄ ግን ክልል ነው። በሙሉ የኢትዮጵያ ችግር የፈጠረ ነው ሁሉ ይደግፈዋል። ይህንን ጥያቄ ስርዓት ካላችሁ ደግሞ በስርዓቱ ያልታመመ የለም ሁሉም ኢትዮጵያዊ ይደግፋል ይህንን መመልከት አለብን ጥያቄውን አንለውጠው የጥያቄው አቅጣጫ በስርዓቱ መሆን አለበት የሚል እምነት ነው ያለኝ የዚህ አይነቱ ጥያቄ ሊነሳ የቻለበት ምክንያት ለምንድን ነው ወደ ከትግራይ አሁን እኛ አማራ ስለሆን ወደ ጎንደር መመለስ አለብን ብለው ጥያቄ ያቀርባሉ ይህን ጥያቄ ሲያቀርቡ አማራ ስለሆንን በሚል ወይስ የአማርኛ ቋንቋ ተናጋሪ ስለሆንን በሚል ነው። ይህ ጥያቄ ሊነሳ የቻለው በእነዚህ ወገኖች ዘንድ ለምንድን ነው? መሰረታቸው ትግርኛ ቋንቋ ተናጋሪ ከሆነ እኛ የለም መሰረታችን አማርኛ ተናጋሪ ነው፣ በሌላ ወገን ደግሞ አማሮች ነን የሚል አይነት የዘር ፖለቲካ ወይም የማንነት ፖለቲካ ውስጥ ሊገቡ የቻሉት ከምን አኳየ ነው? በጣም ጥሩ ይሄ ጥያቄ መሰረታዊ ጥያቄ ነው። ምንድን ነው ስርአቱ ጠልቶታል። በስርአቱ በጣም ተንገፍኩፏል። የወልቅ አይተስ ስለዚህ ከስርዓቱ ያመለጠ ስለሚመስለው ያለ ነው እንጂ ቋንቋው በምንም አይነት ማንነቱ ሊጠላ አይችልም። የወልቃይት ህዝብ ግን ስለ ጠላው በጠቅላላ አይ ወደ አማራ ይሻለናል፣ ወደ አማራ ምክንያቱም ወደ ጎንደር ልንገባ የምንችል አማራ ስንሆን ነው። ምክንያቱም ክልሉ በቋንቋ ስለሆነ ማለት ነው። ስለዚህ በጥላቻ ተነስቶ ሌላ ይቅርያው ትግርኛውም እስከ ይቅር ለምን አልማርም አማርኛ ወደ ማለት የሚሄድበት ጊዜ አለው። ይሄ ደግሞ በዚህ እየመሩ ከእንግዲህ ወልቃይቴ ከሆንክ በትግርኛ እንዳትናገር የሚሉም አካሎች ተገኝተዋል። በዚህ የተሳሳቱ አንዲት ልጅ ሕክምና ሄዳለች። ሕክምና ሄዳ ወልቃይቴ ናት ሄዳ ቋንቋው አታውቅም። በምንድን ነው ተርጓሚ እናምጣልሽ ሲሏት አማርኛ አለች። የአማርኛ ተርጓሚ ሲመጣ አታውቅም፣ ትግርኛ ነው የምትናገረው ከዛ በኋላ ተናገሪ እንጂ ችግርሽን ተናገሪ ስትላት ምንም ለመናገር አልቻለችም። ለምን እንደዚህ ሆነች ይቺ ልጅ? ምክንያቱም ዌቡ እንደዛ ነው። በቃ እንደዚህ ሆኑ እየተባለ ማንነቱ እስኪክድ እየተገፋ ነው። ለምን ወደዛ ይሄዳል? ትግሬን ማንነቱ ወልቃይት ማንነቱ ትግርኛ ነው፣ ትግሬ ነው። ይሄ አይካድም። ኤርትራውያን አለ፣ ኤርትራውያን ትግርኛ ነው የሚናገሩ። ትግሬ ናችሁ ስትላቸው ግን አጋሜ እንዳይባሉ ድሃ እንዳይባሉ አይደለንም ይላሉ። ወደዱም ጠሉም ግን ማንነታቸው ትግሬ ነው። አገራቸው ኤርትራ ሊሆን ይችላል በሀገር ደረጃ ኤርትራ ሊሆን ይችላል። በማንነታቸው ደረጃ ግን ትግሬ ናቸው። ከዚህ አያመልጡም። ትግርኛ እየተናገረ ትግሬ አይደለሁም የሚል ሊያፍር ይገባዋል። ስለዚህ ወልቃይት እንዲያፍር አይፈልግም። ከመሰረቱ ጀምሮ መሬቱ ሲፈጠር ጀምሮ ትግርኛ ነው የሚናገረው እስካሁን ድረስ። አሁን ደግሞ እንዲያውም ቲፒኤልኤፍ ገብቶ ቤት ውስጥ የነበረ ቋንቋ አሁን አደባባይ ወጥቷል። የሰላሳ ዓመት የአርባ ዓመት የሚናገረው ቋንቋ ሆኗል። አሁን ወደዚህ ቋንቋ መግባት የለብንም እና ቀድሞ ጎንደር ነበርክ፣ ትግርኛ እየተናገርክ ጎንደር ልትሆን ትችላለህ መባል አለበት። ይሄ ነው። ምክንያቱም የጎንደር ሕዝብም ተቀብሎት ያደረ ነው። ከዛ በፊትስ በታሪክ አኳያ አሁን ሲነሳ፣ እኛ ከመጀመሪያውም የትግራይ ክልል አካል አልነበርንም። አሁን በዚህ በክልል በቋንቋን መሰረት ባደረገው የዚህ ጎሳ ፌዴራሊዝም የተነሳ ወደዚያ እንድንሄድ የተባለው የእኛን ማንነት ጋር የተያያዘ ሳይሆን ቋንቋ ትግርኛ ተናጋሪ በመሆናችን ሳይሆን የሁመራን መሬት ለመሬታችንን ለመውሰድ የተደረገ የኢኮኖሚ የመሬት ነጠቃ ነው ብለው የሚከራከሩ አሉ። ያንንስ እንዴት ያዩታል? ቀደም ሲባል የወልቃይት ህዝብ ከመጀመሪያ ከመነሻው ታሪኩ በየትኛው ክፍለ ሀገር ውስጥ የነበረ ነው? በጎንደር ክፍለ ሀገር ውስጥ ወይም ቀደም ሲል በገምደር በሚባለው ወይስ በትግራይ ክፍለ ሀገር ውስጥ የነበረ ነው? ወይም ጠቅላይ ጊዜ ሲባል በነበረው ለምሳሌ፣ ዶክተር ገላዲዮስ የሚባል አንድ ምሁር፣ እንግሊዛዊ ይሁን ፖርቱጊ የጻፈውን እንደዚህ ብሎ ጽፏል። ወልቃይት ትግሬ ነበር ብሎ ጽፏል ብሎ አስቀምጧል። እኔ ይህንን አላውቀውም። በወላጆችም እንደዚህ የመሰለ እኔ እስከተፈጠርኩ ድረስ የማውቀው ነገር የለም። ሌሎችም እንዲሁ በቃል ለምሳሌ ማነው ቻላቸው አባይ የሚባል አንድ በሲያትል አንድ ሬዲዮ ጠይቁት፣ መፈጠሩ ጠቅላላ ወልቃይት አማርኛ የተፈጠረው ወልቃይት ነው ብለዋል። ከወልቃይት አማርኛ መቃድሾ ገብተዋል ብለዋል ብሎ ነው የተናገረው። ይችነች ነገር መቃድሾ ከገባ ለምን ትከዝ የመቻገር አቃተው? እንደዛ ከሆነ አማርኛ ይፈራመችም ወንዝ። ስለዚህ ጠቅላላ ታሪኩ ገና አልተጻፈም። እኛም ለምሳሌ የአያቴ አያት ድጃጅ ወርቅነ የአጼ ዮሐንስ ባለሟል ነበሩ። አጼ ዮሐንስ መተማ በሚሄዱበት ጊዜም ክነ ራስ አሉላ ክነ ራስ ሀጎስ አብረው መተማ ተካፍለዋል። ከተመለሱ በኋላ ሁሉም ወደ የቦታው ከመጣ ግን ራስ ሀጎስ ትግራይ እንደገቡ የትግራይ ትንሽ ረሐብ ገብቶ ስለነበረ አስከትተው ወልቃይት ለመውረር ይመጣሉ። በዛን ጊዜ አብረው በአንድ ስርዓት የነበሩ ሰዎች ወርቅነህ ደግሞ ወልቃይትን አላስደፍርም ብሎ ወልቃይትን ሰብስቦ ጠሊም ቤት የሚባለውን እዛ ቆይቶ ጦርነት አድርገዋል። ሁለቱ ጦርነት አደረጉ። ልጃቸው ወርቅነህ ሞቱ እና ራእሰ ሀጎስ እስከ ሽረላ ያለውን ቦታ ወረው መመለሳቸው የወላጆች የአፍ ታሪክ ይነግረናል። እሳቸው ሲመለሱ ወርቅነህ ልጆች አሉት ወይ ምናምን ሲል አዎ አንድ በዛብህ የሚባል የአስራ አንድ ዓመት ልጅ አለ ይባላሉ እህታቸውም ወይዘሮ ይናል የምትባላለች አሉ። ያ በዛብህ ከወንድሞቹ እና ተከታዮቹ ይዘውት ወደ ትግራይ ሄዱ። ተንቤን ቆዩ። አንድ አመት ከቆዩ በኋላ ተመልሰው ይጠሯቸውና አንተ በዛብህ አትባልም ስምህ መኮንን ነው መባል ያለበት ብለው ደጃጅ መኮንን ብለው በአስራ ሁለት ዓመታቸው ወደ ወልቃይት ሾሟቸው። ከእነሱ ጋር የነበሩ ወልቃይት ይዘዋቸው ገቡ። እስከ ሀያ ዓመት ሲመጣ ሕዝቡ በሽማግሌዎች ሲተዳደር ቆይቶ ከዛ በኋላ በሀያ ዓመታቸው ደጃች መኮንን ስልጣናቸውን ተረከቡና ከሕዝቡ ደጃች መኮንን ተብለው እንደገና እስከ ደጃማች አያሌው ደርሰዋል። በደጃማች አያሌው ሲያስተዳድሩት ጠቅላላ ሰሜን በጌምድር ሲያስተዳድሩት በራስ በደጃች አያሌው ስር ሆነው ተዳድረዋል እና እንግዲህ ራስ ሐጎስ ሲያስተዳድሩት ነው ትግራይ የሚባለው ወይስ ደጃች ያሌው ሲያስተዳድሩት ነው ጎንደር የሚባለው? ይሄ ለታሪክ ጸሐፊዎች ተዋለሁ። ግን እንደዛ ቆዩ። ከዛ በኋላ መሬት በደንብ በሰነ ስርዓት ወታደሩም ራሱ ስርዓት ይዞ መንቀሳቀስ የጀመረው በምንሊክ ጊዜ ነው። ስለዚህ ጠቅላላ ከምንሊክ ጀምሮ ወልቃይት በጌ ምድር ጎንደር እንደነበረ ነው እኔ የማውቀው ወላጆችም የነገሩኝ ማለት ነው ቋንቋቸው ግን አዲስ አበባ ቢሄዱ ደጃች መኮንን የሚናገሩት ትግርኛ ነበረ። የአያቴ የአባቴ አባት ናቸው ደጃ መኮንን። ደጃ ወርቅነህ ደግሞ የአያቴ አባት ናቸው። እና ጠቅላላ ጠቅላላ ይሄ ህዝብ ትግርኛ ተናጋሪ ነው የነበረው። አሁንም ወላጆቻችን የሞቱ አሉ፣ ልጆቻቸው ግን አለን። ይሄ ሀሰት የምንለው ነገር አይደለም። ለምን ዝም ቢሉ ዛሬም ነገ ይናገራሉ የሚል እምነት ነው ያለኝ። አሁን ወደፊት ምን መደረግ አለበት ይላሉ። እየተነሳ ያለው ክርክር እየሰፋ ከሄደስ ወዴት ሊያመራ ይችላል? የአማራ ወልቃይት ህዝብ አማራ ነው፣ ወልቃይት ህዝብ አማርኛ ተናጋሪ ነው። የለም የወልቃይት ህዝብ ትግርኛ ነው መሰረቱ። በዛ ነው ቋንቋችን መሰረት የነበረው። ይሄንን መካድ አንችልም። ትግርኛ ተናጋሪ መሆነን በገምደር ወይም የጎንደር ክልል ግዛት ውስጥ መኖር እንችላለን ከዚህ በፊት ስኖር እንደነበረው። የዚህ አይነት የተለያዩ ወገን አመላከቶች አሉ። ይሄንን አንድ ልባት ለማበጀት በራሱ በወልቃይት ጠገዴ ሕዝብ መካከል በምን መደረግ አለበት በምን መልክ ነው ወጥ የሆነ ታሪካዊ ስምምነት ላይ መደረስ የሚቻለው ይላሉ። ጥሩ። ይሄ የወልቃይት ጠገዴ ጥያቄ ብቻ አይደለም፣ የሁሉም ኢትዮጵያዊ ጥያቄ ነው። ክልል ሲባል እንዴት ነው መከለል ያለበት የሚለው ነገር የኢትዮጵያ ሕዝብ አልመከረበትም፣ የጠየቀውም የለም። ጠረጴዛ ቁጭ ብለው ነው ህዝብ የለያዩት። ስለዚህ አሁን ህዝቡ በሙሉ ክልል የሚባል ነገር ወይም ከቋንቋው ጋር ከባህሉ ጋር ከጂኦግራፊ አቆማመጡ ሁሉም ታይቶ መደረግ አለበት ብሎ መወሰን አለበት፣ ወይም በጠቅላላ እንደ ድሮው እንደነበረበትም ሊሆን ይችላል። አሁን ያመጣው ሁሉ ጣጣ ያመጣብን ክልል የሚባል የፌዴራሉ ህግ ነው ይሄ መቀየር አለበት። ይሄ እስካልተቀየረ ድረስ ትግርኛ ተናጋሪ ከሆነ ወልቃይት ወደ ጎንደር ነው መከለል ያለበት። ምክንያቱም በቋንቋ ነዋ መከለል ያለበት። ስለዚህ ማንኛውም ህዝብ ማስነሳት ያለበት በክልሉ በክልል ነው ጥያቄ ማንሳት ያለበት እንጂ ታች ወርዶ አንተ ምንድን ነው የምትናገረው? አንተ ምንድን ነው የምትናገረው? ወያኔ ያደረገው እንዳይበቃ እንደገናኛ ተመልሰን ያንን ቦይ ውስጥ መግባታችን በጣም የሚያሳዝን ነገር ነው። አቶ በኮንን ዘለለው የትግራይ ዲሞክራሲያዊ ትብብር የህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። ቀሪው የአውስትራሊያ ጉዞ መልካም እንዲሆን መኝታችን ነው። እኔም አመሰግናለሁ ካሳሁን። የምታደርገው ነገር በተለይ እኔ እዚህ ኢንተርቪው አድርጌ ከሄድኩኝ በኋላ ብዙ ለውጦች አይተናል። አንተም እንደተሸለምክ ነው የሰማሁት። ቀጥልበት፣ ቀጥልበት። አቀራረብህ ሁሉም ልዩነት የሌለው ሕዝብ ወገን ያደረገ ስለሆነ ቀጥልበት። አመሰግናለሁ። ኤስቢኤስ ሬዲዮ